በእነ ዘላለም ወርቅ አገኘው የክስ መዝገብ በሽብርተኝነት የተከሰሱት የተቃዋሚ ፓርቲ መሪዎች የእምነት ቃላችሁን ስጡ ተብለው በዳኞች ሲጠየቁ አሸባሪዎች እኛ ሳንሆን አሸባሪው ህወሀት ኢህአዴግ ነው ብለው መለሱ። የፌዴራሉ ከፍተኛ ፍርድ ቤት አስራ ዘጠነኛ ወንጀል ችሎት ዛሬ በኋላው ችሎት ለሁሉም ተከሳሾች ድርጊቱን አልፈጸምንም በሚል ቃላቸውን እንደመዘገበ ገልጧል። ፍርድ ቤቱ የአቃቢ ህግ ምስክሮች የሚቀርቡበትንም ቀነ ቀጠሮ ሰጥቷል። መለስካቸው አማህ ነው ዝርዝሩ ነው የላከው። የፌዴራሉ ከፍተኛ ፍርድ ቤት አስራ ዘጠነኛው ወንጀል ችሎት ዛሬ ረፋዱ ላይ የነዘር ዓለም ወርቅ አገኘሁን ጉዳይ ማየት የጀመረው በማስጠንቀቂያ ነበረ። በሰጠው ማስጠንቀቂያ መሰረት ሁሉም ተከሳሾች በሚቀጥሉት ደቂቃዎች የእምነት ክህደት ቃላቸውን የሚሰጡት ድርጊቱን ፈጽሜያለሁ ወይንም ድርጊቱን አልፈጸምኩም በሚሉት ቃላት ብቻ እንዲሆን ነበር። አንደኛው ተከሳሽ ዘላለም ወርቅአገኘሁ ለቀረበለት ጥያቄ ክሱ በአቃቢ ህግና በፖሊስ ተቀናብሮ የቀረበ ሐሰተኛ ክስ በመሆኑ መልስ የለኝም ብሏል። ሁለተኛው ተከሳሽ የአንድነት ለዴሞክራሲና ለፍትህ ፓርቲ የአመራር አባል የነበረው ሀብታሙ አያሌው ደግሞ በቀረበው ክስ ላይ ሐሳብም ሆነ ፍላጎትም እንደሌለኝ የከሰሰኝ ያውቃል። እኔ የቆምኩለትን ፓርቲ እኔን በማሰር ስላፈረሰው አቃቢ ህግን አመሰግነዋለሁ ብሏል። ፍርድ ቤቱ እዚሁ ላይ አስቆሞታል። ሶስተኛው ተከሳሽ ዳንኤል ሽበሽም የአንድነት ለዲሞክራሲና ለፍትህ ፓርቲ አመራር አባል ነበረ። እሱም ስለ ሽብር ሲነገር ለመጀመሪያ ጊዜ የሰማሁት ከኦሳማ ቢንላደን ሲሆን ለሁለተኛ ጊዜ የሰማሁት ከአቶ መለስ ዜናዊ ነው። እኔም ሆንኩ የቆምኩለት ዓላማ ይህንን የሚገልጽ አይደለም። አሸባሪው ይሄ ኢህአዴግ እንጂ እኔ አይደለሁም። ይህን ሁሉ ያደረገው ፓርቲን ለማፍረስ ነው ሲል ፍርድ ቤቱ እዚሁ ላይ አስቆሞታል። አራተኛው ተከሳሽ ያረና ትግራይ ያመራር አባል አብርሃ ደስታ ቃሉን ከመስጠቱ በፊት ፍርድ ቤቱ መመሪያውን እንደገና እንዲከተል አሳስቦታል። ይሁን እንጂ ያ የእኔ ሐሳብ አይደለም፣ እናንተ የፈለጋችሁትን ጻፉ፣ እኔን የመናገር መብቴን አትንፈጉኝ ሲል ጥያቄ አቀረበ። በዚሁ መሠረት አቶ አብርሃ ሲናገር አሸባሪ ህወሓት ኢህአዲግ ነው፣ ብቸኛ አሸባሪና ንጹሐንን እያሸበረ ያለው እሱ ነው። ከሳሽና ማፊያ ድህንነት በቡድን ሆነው ሲል ፍርድ ቤቱ አስቆመውና ድርጊቱን አልፈጸምኩም በሚል ቃሉ እንደተመዘገበ ገልጾለታል። አምስተኛው ተከሳሽ የሰማያዊ ፓርቲ የአመራር አባል የሸዋስ አሰፋ የምናገረው ለመጨረሻ ጊዜ ስለሆነ አታቋርጡኝ ሲል መጀመሪያ ፍርድ ቤቱን ተማጸነ። ፍርድ ቤቱ እንደፈቀደለትም በሕገ መንግሥቱ አንቀጽ ሰባ ስምንት ንዑስ ቁጥር አራት ላይ ልዩ ፍርድ ቤት ማቋቋም የሚከለክል ቢሆንም የጦር ኃይሎች ፍርድ ቤት በሚመስል አሰራር 19 ኛውን ወንጀል ችሎት እያዋከበን ይገኛል ሲል ፍርድ ቤቱ እንደገና አስቆሞታል። በፓርቲ አባልነታቸው የማይታወቁት ሌሎች ተከሳሾችም በተመሳሳይ መንገድ ቅሬታቸውን የሚገልጹ ኃይል ቃሎች እየተናገሩ የእምነት ክህደት ቃል አሰጣጡ ስርዓት በብዙ ውዝግብ ተጠናቋል። ፍርድ ቤቱ የአቃቤ ሕግን ሀሳብ በመጨረሻ ላይ ጠይቋል። አቃቢ ሕግም ተከሳሾቹ በሙሉ ክደው የተከራከሩ በመሆናቸው ምስክሮቹን ለማሰማት ቀጠሮ ጠይቋል። ፍርድ ቤቱም አቃቤ ሕግ ምስክሮቹን ለግንቦት 13 አስራ አራትና አስራ ሰባት ቀን አቅርቦ እንዲያሰማ ቀጠሮ ሰጥቷል። በነዛ ዓለም ወርቅ ካገኘው የክስ መዝገብ አራቱን የተቃዋሚ ፓርቲዎች አመራር አባላት ማለትም ሀብታሙ አያሌው፣ ዳንኤል ሽበሺ፣ አብርሃም ደስታና የሸዋስ አሰፋን ጨምሮ ዘላለም ወርቅ አገኘሁ፣ ዮናታን ውልዴ፣ አብርሃም ሰለሞን፣ ሰለሞን ግርማ፣ ባህሩ ደጉና ተስፋዬ ተፈሪን አቃቤ ህግ በሽብር ወንጀል ክስ መስርቶባቸው ከወራት በፊት ጀምሮ ወህኒ ቤት እንደሚገኙ አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ i